አቶ ጌታቸው እርሶ ትዊት ባደረጉት መልእክት የትግራይ ርዕሰ መስተዳድር ዶክተር ደብረ ጽዮን ከአፍሪቃ ህብረት የአፍሪቃ ቀንድ ልዩ መልእክተኛ ኦሌሴጎን ኦባሳንጆ ጋር ተነጋግረዋልና ንግግሩ ፍሬያማ ነው ብለዋል። በርሶ አገላለጽ ምን ማለት ነው? ይሄ ፍሬያማ ነው ስንል ቢያንስ ሰውየው ቀደም ብሎ የያዙት ሀሳብ ነገር ነበረ ያው ይሄን አካባቢ እሳቸው የአፍሪካ ቀንድ ልውቅ ናቸው። የኢትዮጵያ ብቻ አይመስሉኝም የአፍሪካ ቀንድ ናቸው። ሙሉ ትኩረት ከመስጠትም ከመስጠትም ካልመስጠትም ጋር በተያያዘ አንዳንዴ የተጎረደ መረጃ ይዘ የምትመጣበት ትችላለ ና እሳቸው ያነሳቸው ነጥቦች በሚመለከት የኛ ፕሬዚደንት በደንብ አብራር ተወላቸዋል ስለ ሰላም ስለ ቀውስ ቀውስ ስለመፍታት አገር ስለማረጋጋት ወዘተ የእኛን ሳይድ የእኛን አመለካከት በሚመለከት በደንብ ማብራሪያ ሰጥቷቸው ሰውዬው ተጨማሪ ለቀጣይ ስራዎቻቸው ተጨማሪ ግብዓት ሆናቸዋል ችላል ብለን እናምናለን። ያው እንደዛ ነው የገበት ነው መልሶች ብሎ ይዞ ያመጧቸው ነገሮች አንዳንዶቹ ጥያቄዎች መሆናቸው ማሳየት ችለናል ማለት ነው። ከኛ ፕሬዚደንት ጋር ያው እሱን ነው የተወያዩት። መልስ ላይ ይዘው የምትወጣው ነገር አለ ኋላ ነገሮች ማብራሪያ ሲሆን መልስ የተባለው ነገር ጥያቄ ምን እንደሆነ ማየት የሚቻልበት እድል አግኝተዋል። ፍሬያማ ነበረ ስንል ያው እሳቸው ማወቅ የሚፈልጉትን ነገር ማወቅ ነው የሚፈልጉት። የኢትዮጵያ ሰላም የሚያስጨንቀኝ ይላሉ። የኢትዮጵያ ሰላም ለምሳሌ የእነ አብይ አህመድን ተረት በመድገም ብቻ እንደማይረጋገጥ ቢያንስ ሌላ አመለካከት አለ ብሎ መልእክት ማስተላለፍ መቻልም ውጤታማ ነው ማለት የሚቻለው ከዛዎች በዝርዝር ነገር በዚህ ጉዳዩ ገና ጅምር ያለ በሂደት ላይ ያለ ስለሆነ ከዚህ በለዘለለ ብዙ ማውራት ተገቢ ነው ብለናና እናምነ። ተኩስ አቁም፣ ውይይት፣ ድርድር የሚል ሀሳብ ከአንድ መልእክተኛ የሚጠበቅ ነው። እንዲህ አይነት ሀሳብ አንስተው የእናንተ መልስ ምን ነበረ አንስተው ከነበረ እንዳልኩ ዝርዝሩስ መግባት አያስፈልግም። ለማንኛውም ግን እሳቸው የሰጠነው እንጂ ሳይሆን ሌላም ጊዜ የምንለው ተኩስ ማቆም ሁለት ወገን ይጠይቃል። ተኩስ ለማቆም ተኩስ ማቆም ሲባል ዝም ብሎ ከላሽህን አጥፎ ማስቀመጥ ማለት አይደለም። ለተኩሱ መቀጠል ምክንያት የሆኑት ነገሮች አድረስ ተደርገ አሉ ያልተደረጉም ብሎ መጠየቅ ነው። ለምሳሌ ትግራይ ላይ የዘር ማጥፋት ዘመቻ በአብይ አመራር በአማራ ፋኖ በአማራ ተስፋፊ አስተዳደር በኤርትራ ደጋፊዎቻቸው የተጀመረ እንቅስቃሴ በኃይል ኒውትራላይዝ ማድረግ ስንጀምር እዚህ የነበረውን በኃይል የሚጠረገው ከአብዛኛው የትግራይ ክልል ከምዕራብ እና የተወሰነ ሰሜን ምዕራብ ወይም ሰሜን ምስራቅ አሉ ከአካባቢዎች በስተቀር መጥረግ ስንችል ጦርነቱን የማካሄድ አጀንዳውን ያራምድ የነበረው ኃይል በሌላ መልኩ ነው የቀጠለበት ጦርነቱ። ባንክ አጥፍቶ፣ ማንኛውም የንግድ እንቅስቃሴ፣ ትራንስፖርት እንቅስቃሴ አግቶ የትግራይ ሕዝብ በሌላ መንገድ ለማንበርከክ የእርዳታ ህል የሚፈልግን ሕዝብ የእርዳታ ህል እንዳይደርሰው በይፋ በአደባባይ በኩራት አይደርሳችሁም፣ ይህን ካላደረጋችሁ በስተቀር እያለ የሚቀጥልበት ሁኔታ ያለ ሰው፣ በእኛ በኩል በግልጽ ያስቀመጥነው ኮንዲሽን አለ። ይሄ ከበባ መሰበር መቻል አለበት፣ መቆም መቻል አለበት። በሰላም ከቆመ ሰየው ካልቆመ ደግሞ በኃይል እናስቆማለን ብለን ነው የተንቀሳቀስን። ያለ ተኩሱ ማቆም ይሄ ዓላማ ሳይፈጸም በምን መልኩ ሊቆም ይችላል? ይህን ነው ለእሳቸው የምንነግራቸው የማንኛውም ሰው የምንነግረው። ስለዚህ ሁለቱ ወገን ይጠይቃል ተኩስ ለማቆም ተኩስ ማቆም እንዳልኩ የተቀባበለ መድፍ እንዳይተኩስ የማድረግ ጉዳይ ብቻ አይደለም። ከምኑ ነገር በላይ ለተኩሱ መከፈት ምክንያት የሆኑ ፖለቲካ ምክንያቶችን፣ ፖለቲካ ጉዳዮችን ያድረስ የማድረግ ነው ያልማድረግ ጉዳይ ይህን ነው የምንነግራቸው። ሁሉንም እንደዛ ነው የምንለው። ያ እስከተፈጸመ ድረስ ስለ ሰላም ቆመናል። ሰላም በሰላማዊ መንገድ እንዲፈተ ነው አንድም ተጨማሪ ትግራይ ሕፃን በጦርነት ብቻ ሳይሆን በረሃብ እንዲሞት አንፈልግም። አሁን በጦርነት ያልቻሉትን በረሃብ እንዲያልቅ እያደረጉ ያሉ ሰዎች ናቸው ያሉ። ስለዚህ ይህንን ቢያንስ መፍታት አንድ ምሳሌ ብሰጠህ ድርቅ ሲፈጠር ወይ ረሃብ ሲከሰት በአንድ ወይም በሌላ መልኩ ዩ በእርሻ ላይ የሚተማመን ሰው ነው። ብዙ ጊዜ የሚጠፋው ህይወት አሁን ይነሱ የሚብዛም ከፍተኛ ገቢ የነበራቸው የሚባሉ መካከለኛ በላይ ከፍተኛ የመካከለኛ ምንድን ነው አፐር ሚድ ክላስ ገቢ ያላቸው የሚባሉ የባንክ ሰራተኞች ሳይቀር ልጆቻቸው አሁን በምን ምክንያት ልጆቻቸው መመገብ ይችላሉ? ባንክ ያላቸው ገንዘብ አንቀሳቀሳቸው እና ረሃብ ምናልባት ባልተለመደ ሁኔታ ከተማ ያሉ የአፐር ሚዱል ክላስ ልጆችን ማጥቃት የጀመረበት ሁኔታ ፈጥሯል። አብይ አህመድ የትግራይ ህዝብ ለማንበርከክ ባደረገው ዘመቻ ይህ አሁን ረሃብ ሰሜን ወሎ ውስጥ አለ፣ አሁን ደቡብ ወሎ ውስጥ አለ። ምክንያቱም ሜንስ ያለው ሰው እሱን የሆነ ነገር በተፈጠረ ቁጥር ባንክ ዘግቶ ቴሌኮሙኒኬሽን ዘግቶ መብራት አጥፍቶ ሁሉን ነገር ነው ሰውን ለማንበርከክ ይዘራሉ። ለእሱ ያልተዋጋ ኃይል፣ ለእሱ ያልቆመ ኃይል፣ ለእሱ ያልሞት ኃይል በሙሉ በረሃብ መሞት መቻል አለበት። ስለዚህ ይህንን ለማስቆም የሚያስችል ስራ እየሰራ ነው። የእኛ ውጊያ ዋናው አላማ ይህንን ትኩረት ያደረገ ነው። ስለዚህ ተኩስ አቁሙ የምንባል ከሆነ ፎክስ ቆሞም ጭምር በረሃብ ሊያጠፋ የሚፈልግ ኃይል የማሰልጠን ሰው ሞቢላይዝ የማድረግ ሁሉም ነገር ክሰት ብሎ ሌላ ተጨማሪ ዘመቻ፣ ሌላ ተጨማሪ ጥፋት ለመደገስ የሚያስችለውን ዕድል በሚፈቅ መልኩ አደለ የምናደረገ ለኦባሳንጆም ለአንቶኒ ጉተሬስም ለአሜሪካ መልክተኞችም ለመላው ዓለምም ሰላም ስለሚል የሚል ሀሳብ ለሚያመጣም ሰው የምንሰጠው መልክት ማለት ነው፣ የምናቀርበው ምናልባት አሁን የኢትዮጵያ መንግስት እናንተ ያቀረባችሁትን እንደ ቅድመ ሁኔታ አሁን የጠቀሱልኝን በትግራይ ላይ የተጣለው እቀባም በለው ወይም እገዳ በኃይል በያዛችሁት አካባቢም እንደዚሁ የተቋረጡ አገልግሎቶች እንዲቀጥሉ ቢፈቅድ እናንተ አሁን ባላችሁበት ቦታ ተኩስ አቁማችሁ ለመደራደር ዝግጁ ናችሁ? አዲስ አበባ እኮ ምን ቀጠሮ የለም፣ የተለየ ቀጠሮ የለንም። አለማችን ይሄ ነው፣ ምንም የሚያጠራጠር ነገር የለም። አሁን አይ እንግዲያውስ መብራት ከለቅላቸዋለው፣ ስለዚህ የሆነ ነገር ከዚህ የሚባል ነገር ነው የማንቀበለው እንጂ እነዚህ ዲማንዶቻችን ከተማ አሉ ትኝት መተኮስ ተባዜ የለብን እንዳልኩ ከያሳም ቀጠሮ የለንም፣ የተለየ ቀጠሮ የለንም። ዋናው ነገር አለማችን ማሳካት እንፈልጋለን። በሰላም ከቻልን እናሳካዋለን፣ ካልሆነ እርሶ፣ እርስ አሁን የጠቀሷቸው የሰብአዊ መብት ጥሰቶች ማለት ሰውን በረሃብ መቅጣት፣ ግድያ፣ ሴቶችን መድፈር የመሳሰሉት የእናንተ ኃይልም እየፈጸመ ነው የሚል ከፍተኛ ወቀሳ ይሰነዘርበታል። በተለይ ደሴና ኮምቦልቻን ከተቆጣጠራችሁ በኋላ ሰዎችን በአደባባይ ረሽናችኋል፣ ወጣቶችን፣ ሴቶችን አስደፍራችኋል አዛውንቶችን ደግሞ ከየቤት እና ቀያቸው አፈናቅላችኋል፣ ይባላል ለዚህ አጭር መልስ አለዎት? አጭር መልስ እኛ ሁሌም ቢሆን ለሚቀርቡብን ክሶች ነፃና ገለልተኛ ፍተሻ እንዲካሄድ ፈቃደኞች ነ የምትለው ነገር አልተፈጸመም ኮምፖርቻ ሰዎች ገለዋል እ ኮምፖርቻ ተያዘ የሚለው ቀርብ ዘ መሄድ ይችላለ ኮምፖርቻ አረንጅ ላረግለ እንደዚህ አይነት ነገር አልፈጸምንም ግን እሺ ተፈጽሟል የሚባል ከሆነ ከጠላቶቻችን የሚለየን ነገር የሚባለውን ማንኛውንም ክስ ማንኛውን አሌጌሽን በነጻና ገለልተኛ መቀን እንዲጣራ ሙሉ ፈቃደኞች የሚል ነው። ይሄ አቋም ያለው ወገን ካለ ይሞግተኝ። እሺ አሁን አዲስ አበባ ትገባላችሁ በኃይል። አዲስ አበባ እኮ የሆነ ቦታ ነው ማለት፣ ጠላትን ለማንበረከክ የሚያስችል የሆነ ቦታ። አፋር ከገባው አዲስ አበባ የማልገባበት ምክንያት የለም። አዲስ አበባ መግባት ግን የተለየ ምክንያት የለኝም ነው የተለይ ምክንያቱ የአብይ የሽፍት አስተዳደር አሁንም ጀቶቹን የሚልክ ከሆነ አሁንም አውሮፕላኖቹን ልኮ የኔን ህፃናት የሚያስፈራራ ከሆነ አሁንም መንገድ ክልል አዘግቶ የእርዳታ እህል እንዳይቀሩ የሚከለክል ከሆነ ይህንን ክልከላ ለማስቆም የሚያስችል እንቅስቃሴ አዲስ አበባ ማይበቃ ማዋሳ መሄድ አስፈላጊ ከሆነ አዋሳ ሄዳለን። አይሆን ናይሮቢ ድረስ አይሄዱም ያሉበትና ጠበንጃ ማወዛወዝ ጀት መላክ ድሮን መላክ የሚያስችላቸው የሆነ ይሁን አቅም ኤክሰርሳይስ የሚያደርጉበት ቦታ እስካሉ ድረስ ያሉበት ቦታ ድረስ ነው ይላል። ነገር ግን ከህዝቡ ከፍተኛ ተቃውሞ እየገጠመው ነው። ህዝባዊ ወያኔ ሀርነት ትግራይ አዲስ አበባ ውስጥ ትናንት ተከታትለውት ይሆናል። በብዙ አስር ሺህ የሚቆጠር ህዝብ ህወሀትን ሲያወግዝ ነበረ። ከዛ በፊትም ኦሮሚያ በተለያዩ ከተሞች እንዲሁ ተመሳሳይ የተቃውሞ ሰልፍ ነበረ። እናንተ ዓላማችንን እናስፈጽማለን ወይም በስልጣን ላይ ያለውን መንግሥት እናስወግዳለን ስትሉ ከህዝብ ሊመጣ የሚችለውን ተቃውሞ እንዴት ነው መልስ ልትሰጡ የምትችሉት? በቃ ህዝብ እኛ ሊያሽር ምናደርገው የገባንበት ቦታ በሆኑ ህዝብን አታካላልንም፣ ህዝብን አላመረከክም፣ ህዝብን አልገረፍንም፣ ህዝብን አልገደልንም። አዲስ አበባ ምም ትልተልየ ነገር አንሰራ ሰልፍ በሚባለው ላይ በተለየ እምነት አሳድረ ከሆነ ዝም ከአስራ ሰባት ዓመት በፊት የተፈጠረውን አዲስ አበባ የተፈጠረውን ነገር ነው መያዝያ ሰላሳ እና መያዝያ ማነው ግንቦት አንድ ይመስለኛል። የነበሩ ሰልፎች ኢህአዴግን የሚደግፍ ሰልፍ በብዙ መቶ ሺዎች፣ የኢህአዴግን የሚቃወም ሰልፍ በብዙ መቶ ሺዎች የሚቆጠሩ ሰልፎች ነበሩ እና ለሰልፎች በዛ ደረጃ የሚትል የትርጉም ከሰጠ የተሳራፊ ነው የሚሆነው። ለማንኛውም አዲስ አበባ ትናንት በተደረገው ሰልፍ ላይ የሰው ቁጥር የፈለገውን ይሁን የተናገር ከሆነ ያክል ሰልፉ ላይ የሰላም መልእክት ስላስተላለፈ አርቲስት እንኳ ብዙ ያሳሰባቸው ላትመስሉ፣ ትክክለኛ የህዝብ መልእክት ያስተላለፈ ነው የሚመስልኝ። በዛ ደረጃ ነው የምናስበው። ቀል የለበሱ እናቶች፣ አማራ ክልል ነጋሽ፣ አማራ ክልል በማይመለከታቸው ጉዳይ ክትክታ ሲይዘው እ አሁን መሪ የተቀያየር አማራ ክልል ከገዱ ሲጀምር ከተመስገን ጥሩ ነው ባል ሌላ ሽፍታ ሲቀጥል ኋላ አገኘ ተሻገር ሌላ ሽፍታ ቀጥሎ ስንት ሰው አስፈጅተው ያመጡት ነገር የለም። አሁንም ክትክታ ሲይዘው ጠቅላላ ታንኮቹን ከማረክን በኋላ ጠቅላላ መጥፎችን ከተቀበልን በኋላ አይደለም የአዲስ አበባ ህዝብ ቢሆን ሰላሙን ይፈልጋል። የአዲስ አበባ ህዝብ ቢሆን ፎክር ይጠላል። ሰላማችን ለማስጠበቅ በምናደርገው እንቅስቃሴ የአዲስ አበባን ሰላም ማወቅ አንፈልግም። የአዲስ አበባ ህዝብ እኮ ህዝባችን ነው። የአማራ ህዝብ ህዝባችን ነው። የተካረረ ኤንቫይሮንመንት ስለተፈጠረ ብቻ አዚፍ ያንድ ሰፈር አጀንዳ ብቻ ይዘን ርዕሳችን አይደለም። ይሄ አጀንዳ ስላለን ተቀብሎን የሚል እምነት የለንም። እሱ ርዕስ አይደለም ብንገባም የተረጋጋ ኤንቫይሮንመንት ተፈጥሮ ሁሉም ፖለቲካ ኃይሎች የሚሳተፉበት መድረክ እንዲፈጠር ከማመቻቸት በዘለለ የፓወር ኮሪደር የማጨናነቅ ፍላጎት የለንም። በበቅቶ ነው የትግራይ ህዝብ ህልና በአስተማሚ መሰረት ላይ የማስቆም ፍላጎት ብቻ ነው ያለን። ስለዚህ የተሻለች ኢትዮጵያ የተረጋጋች ኢትዮጵያ መኖሯል ለትግራይ ህዝብ ቢጠቋረ ብለን እናምናለን። ኢትዮጵያ እንደተረጋጋ የሚያደርግ በሚደረግ እንቅስቃሴ ውስጥ የሚቻለን ሁሉ እንሳተፋለን። ከዚህ ውጭ አዝራቢ ፈጣሪዎች፣ አዛዥና አዛዦች የሆን ፍላጎት የለንም። ይህን ካልን በቂ ይመስለኛል። በየቀኑ እየማልን እየገዘትን ሰውን ምንረጋጋ ይመስለኝም። ጠላቶቻችን የመንቀል ስራችን እንቀጥላለን። የሚያስቆመን ሀይል የለም። ለትማሽ ቀናሽ ከዩናይትድ ስቴትስ ድጋፍ ታገኛላችሁ ቀጥታ ለምግሄዝ በረባት ላይ የተከበበ ነው። ትግራይ በከበባ ውስጥ ነው ያለው። በምን ድጋፍ ነው ምናገር? ምንድን ነው? ዩናይትድ ስቴትስ አንደኛ ደግፎም ያ ከሆነ የሞራል ድጋፍ ይሰጠናል። የአሜሪካ መንግስት በጣም እናመሰግናለ። ከመጀመሪያው ጀምሮ በተለይ ከባይደን አስተዳደር መምጣት ጀምሮ ኢትዮጵያ ውስጥ የሚደረጉ እንቅስቃሴዎችን ሲያወግዙ፣ ትግራይ ላይ የሚደረጉ የሽፍትነ ስራዎችን የጀኖሳይድ ዘመቻዎችን በሙሉ ሲያወግዙ መምጣታቸው ደስተኞች ነው። ከዛ አንጻር ይደግፉናል ማለት ይቻላል። ከዛዎች በምን ሊደግፉ ይችላሉ? እስኪ ምግር ይህን ማናገርን ስል ትግራይ ውስጥ አሪፎ ሰዎች አሉ። ከዛ በዘለለት ኮሚኒኬሽን ስንሄድ ዝግ ነው። እርዳታ እንኳን ማስቆም አልቻሉም፣ እንኳን አሜሪካኖች። ነገር ግን እናንተ የምትደግፏቸው ወይም እናንተን አላማ ይዘው የቆሙ ስምንት የፖለቲካ ፓርቲ ወይም ድርጅቶች የጋራ ግንባር እንድት ለመፍጠር ዋሽንግተን ውስጥ ነው የተፈራረሙት እና እዚህ ጋር የዋሽንግተኖች ድጋፍ አለበት ነው የሚባለው። ጀርመን ዞረዋል። ኮሎን ወይ ቦን ነው ትኖረው ስንት ፖለቲከኛ? ቦን ነው ትኖረው ስንት ፖለቲከኛ? አንዴ አብይ ይውደም፣ አንዴ አብይ ይቅደም፣ አንዴ አብይ ቅዱስ ነው፣ አንዴ አብይ ርጉም ነው። የጀርመን መንግስት ይደግፋል ማለት ነው። እሺ፣ አንድ የመጨረሻ ጥያቄ። እኔ እስከማውቀው ድረስ እርስዎ የህግ ሰው ነወት፣ በትምህርት ስለ ፍትህ ምናልባት ብዙ መናገር የሚገባውት ሰው ነወት። የሰዎች ሞት በተለይ የሰላማዊ ሰዎች መፈናቀል፣ መገደል፣ መደፈር እንደ ማንኛውም ሰው ያሳዝኖታል። ግን ፍትህ ሲጣስ ደግሞ የበለጠ የሚያሳስቦት ይመስለኛል። ሊያሳስቦትም ይገባል። አሁን ኢትዮጵያውያን በዘር በጣም ተካረውና ተከፋፍለው ይህን ያክል ህይወትና ሀብት ሲጠፋ በግል ምንድን ነው የሚያስቡት? የዛ ጥፋት ደግሞ አካል የሆነ ፓርቲ አባል ከፍተኛ ባለስልጣን ሆነው እኔ ስለ ስለ መጨነቅ ሰው ህይወት መሞት፣ መሰቃየት ስለመጨነቅ የህግ ምሁር መሆን አይጠበቅብኝ፣ ሰው መሆን በቂ ነው። በዛ ከዛ አንጻር ነው ማየው። እኔ መመራው ወይ አመራር ሆንኩበት ድርጅት የጥፋቱ አካል እስከሆነ ድረስ ለመጠየቅ ዝግጁ ነው፣ ሁሌም የሚናገረው ነው። አሁን ባለንበት ሁኔታ እንደ ፓርቲ ሳይሆን እንደ ህዝብ ሊያጠፉን የሞከሩ ሰዎችን ህዝባችን እናንቀሳቅሰን ታግለን የእኛን ሕልውና ለማጥፋት ያደረጉት እንቅስቃሴ አሁን ተመልሰው ሰው እንዲያቸው ነበር ወይ ሕልውና ዘመቻ ነው ወደሚል ውታ ለመቀየር ያስቻለ ስራ ሰርተናል። ይሄ በቂ ነው ብለን አናምንም። አሁንም ህጻናት ይሞታሉ። ስገር አማራ ክልል ስትገባ ጁንታ ንወት ወይ እርስ ህጻናት ልጆች መቼ ነው ትገሉን ብሎ የሚጠይቁበት ሁኔታ ፈጥረዋል። እነዚህ ምሽክቶች ይሄ አሳስበኛል፣ ያሳዝነኛል። ህጻናት ትምህርት ቤት ሄድ ሲገባቸው ሳጣቅ የወጣ ቁጥር ነገር ከዚ ይገሉናል፣ ነገር ከዚ በላ አይደለም ከሰዓት በላ ይገሉናል ብሎ የሚጨናነቁበት ሁኔታ መፈጠሩ በፊላ አሳስበኛል። እንደ ውሀት የነገር ማብካት ማብቃት እንዳለበት እናምናለን። ለትግራይ ትግራይ ህዝብ ላይ የደረሰ በደል የሆኑ ህዝብ ላይ መፈጠር የለበትም። የሸ ህዝብ ላይ መፈጠር የለበትም። የኦሮሞ ህዝብ ላይ መፈጠር የለበት። የማማን ህዝብ ላይ መፈጠር የለበትም። እዛ ድረስ እርግጠኛ ሆኝ ነግርለ በጣም ሀርት ብሬኪንግ ልጆች ጠበንጃ የያዘው ሰው ሲያዩ ሊረሽን ነው ብሎ የሚያስቡበት ሁኔታ መፈጠሩ እራሱ ያሳስባል። ረሽንካቸው ማረሽንካቸውም ወደ አብሯቸው እዛ ኤንቫሮመንት ውስጥ ሊገባ ነው። ጦርነት መቆም ይችላል። ጦርነት ጠበንጃ የማወዛወዝ ፍላጎት ትግራይ ውስጥ የለም። ጠበንጃ የማወዝ ፍላጎት ህወሀት ሊደርሽብ ውስጥ የለም። የተቻለብን ጦርነት ነው ያንን መቀለስ የሚያስችል ስራ ሰርተናል። ህዝባችን ከሚንበረከክ የምንሞተውን ሞተን የምናልቀውን አልቀን ይህን ህዝብ ከቀጣይ መከራ ማለን አለብን ብለን ከሽፍቶች ጋር ይትሆናል እነዚህ ሽፍቶች አሁን ሽርሽር ላይ ውሃ ላይ ያደረሱ በመሆኑ በጣም በግል ደስተኛ ነኝ። እንደ ፓርቲ አመራርም ኩራት ይሰማኛል። የህዝብን አቅም ይዤ ነው የተንቀሳቀስኩት። ከዚህ ውጭ ግን የትግራይ ህዝብ ላይ የደረሰ ነገር አማራ ህዝብ ላይ እንዲደርስ ፍላጎት የለኝም። የትግራይ ህዝብ ላይ የደረሰ ነገር ኦሮሞ ህዝብ ላይ እንዲደርስ ፍላጎት የለኝም። ቅድም ያልካቸው ኃይሎች ጋር መስራት የፈለገበት ዋናው ምክንያት ሀይሎሎጂካሊ ተመሳሳይ ስለሆነ ቢያንስ ቢያንስ ቢያንስ ቢያንስ በእምነት ደረጃ ትግራይ ላይ ያደረሰው ነገር ህዝባቸው ላይ እንዲደርስ ፍላጎት የሌላቸው ስለ ሰው የሚጨንቁ ሀይሎች ናቸው ብለን ለጊዜው ተስማማ ነው። ሌሎች ተመሳሳይ እምነት ያላቸው ሀይሎች መጣ የዚህን የሽፍቶች የጉጉማንጉ ስርዓት እንዲያበቃ ለማድረግ የሚችል እንቅስቃሴ ላይ ተሳትፎ ቢያደርጉ ደስታውን አልችለውም። ፈለግነውም አልፈለግነውም፣ ተፈለገም አልተፈለገም፣ ሌላ ገዛ ኖርም አልኖረም ግን የዚህን ስርዓት ፍጻሜ እናተናቅቃለን። ቢቻል አዲስ አበባ አፋፍ ደረሰን ቢሆን ለሰላም ዝግጁ ከሆነ እስላ ማማ አይደለም የጠወንጃ ማጎ ንችር ያለ አይደለም። ያለ ህፃናት እንዲሞቱ አንፈልግም። አንድም ህፃን ኢዝ ዋን ቱ ሜኒ ይላሉ። አንድ ህፃን አንድ ህፃን ራሱ ብዙ አለም ነው የምናጠፋው አንድ ህፃን በመግደል አላግባብ። ከዛ ነው ነያ የህግ ተማሪ መሆን አይጠበቅብኝም። ሲምፕል ሰው መሆን ይጠበቅብኛል። ይህንን ሁኔታ የፈጠሩ ሰዎች ግን ለአንዴና ለመጨረሻ ጊዜ ለአንቃቸው መዘጋት መቻል አለበት። የዛ አካል በሆን ምፕ እንቀጥልበታለን። በጣም አመሰግናለሁ አቶ ጌታቸው ረዳ የህዝባዊ ወያኔ ሀርነት የፖሊት ቢሮ ወይም ስራ አስፈጻሚ ኮሚቴ አባል እና ቃል አቀባይ ለሰጡኝ አስተያየት አመሰግና ነው።